በአዲስ አበባ ከተማ ላፍቶ ክፍለ ከተማ በወረዳ አንድ በተለምዶ ሀና ማርያም ፉሪ ቀርሳ ኮንቱማና ማንጎ ጨፌ በተባሉ አካባቢዎች ረቡ ዕለት ከቤት መፍረስ ጋር በተያያዘ በአካባቢው ነዋሪዎችና በፖሊስ መካከል በተነሳ ግጭት የሰው ሕይወት መጥፋቱ መዘገቡ ይታወሳል። የአካባቢው ነዋሪዎች የመኖሪያ ቤቶቹ ከትናንት ጀምሮ በዶዘር እየፈረሱባቸው እንደሆነና ወንዶች ወደ አካባቢው እንዳይገቡ መከልከላቸውን ዛሬ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ማምሻውን ነዋሪዎቹን አነጋግራ ተከታዩን ዘግባለች። የአምስት ቀን አራስ ነኝ። ቤቶቹ በሙሉ በዶዘር እየተናዱ ሲፈርሱና እኔን እየቀረበኝ ሲመጣ የአምስት ቀን ወንድ ልጅን ታቅፌ አንድ የአስራ አንድ ዓመትና አንድ የስድስት ዓመት ሁለት ልጆቼን እዛው ዝናብ ላይ ጥዬ ጓደኛዬ ቤት ተሸሽጌ መጥቻለሁ፣ ያለችን ማምሻውን በንፋስ ስልክ ላፍቶ ክፍለ ከተማ ሀና ማርያም አካባቢ በተለምዶ ኡራይል በሚባለው አካባቢ ነዋሪ እንደሆነች የገለጸችልን እናት ናት። ወንዶቻችን የሉም፣ እኛ ብቻችን በቃ እየተሰቃየን ልጆቻው እዛ ዝናብ ሁሉ ደበደባቸው ሜዳ ላይ ናቸው። በቃ ምን ላይ እየመጣሁ እኔ ግን አሁን ርቄ ነው ያለሁት። ልጆቼን እዛ ጥዬ አራት ልጆ ቁጭ ያለው ጓደኛ ይዛ ማለት ነው። ወዴት እንደምንሄድ እንግራ፣ ገብተናል ከላዩ ዝናብ እየዘነበብን ነው። በቃ መኖራችን አልታወቀም። በቃ እኔ እንጃ በጣም ከብዶናል። የኢትዮጵያ ላክሳድ በቃ ሌላ ምንም የምናወራ ነገር የለ ስነት ምንም አላረፍኩም። ማየ ወዳ ነው ልዬ የሄድኩ ነው። በባዶ እግሬ ነው እዚህ መጣሁ ድረስ ይኸው ጓደኛዬ፣ ልጄ ከአስፋልት ከተሻገርኩ በኋላ ነው ልጄ ተቀበለች። አብዛኛው አባወራ እንደታሰረ ታሰረ፣ ያልታሰረውም ወደ አካባቢው መግባት እንደማይፈቀድለት ገልጻ፣ አቅም ያለው የቤቱን እቃ ያወጣል፣ አቅም የሌለው እንደኔ አይነቱ ግን ልጆቹን በትኖ ወጥቷል ትላለች በአቃቂ ቃሊቲ እና በንፋስ ስልክ ላፍቶ ክፍለ ከተማ አጎራባች ላይ ነዋሪ እንደሆነ የሚናገረው ሌላ አስተያየት ሰጪ አካባቢውን መጥታችሁ በአይናችሁ ብታዩት የተሻለ ይሆን ነበር፣ እጅግ የሚያሳዝን ሁኔታ እየተፈጠረ ነው ይላል። ወደዛ ወንዶች የሚባል ነገር ጠጋ አልቻልም። ወደ ቤቱ የሚፈልስበት አካባቢ ማለት ነው እንዳለ በቃ ያሉ ቃ የሚጭኑ ሴቶች ናቸው። ተሞ የተጎዳውን ሰው የሚያነሱ ሴቶች ናቸው ከዛ ውጭ ወንድ የሚባል ነገር እዛ ዝር አይልም። እዛ አካባቢ ከሄድሽ በፖሊስ ትያዣለሽ፣ ትደበደባለሽ፣ ሌላም ከዛም አልፎ ተርፎ ግድያም አለ። ስለዚህ በጸጉርሽ እንኳን ጸጉርሽን አሳድግሽው በጸጉርሽ የተነሳ ጸጉር ምንድን ነው? እጅሽን ኪስ ውስጥ ለምን ትከታለሽ? በቃ ማለትም ዜጋንም ብለሽ እንኳን ለማውራት በጣም ያስጠላሻል አካባቢ እና አሁን ዛሬ ያለው ሁኔታ ምንድን ነው? ሶሪያ ያየሽውን ነገር ነው ኢትዮጵያ ውስጥ የምታይ ማለት ነው። ምንድን ነው ሰዎቹ ቀጫቸውን ጭኖ ወደ ተለያዩ ቦታ ወደ አስፓልት ዳር ወደ ጤሻው ሴር ምናምን እንደዛ ነው። አሁን ያለው ሁኔታ ይሄ ነው። እስካሁን ድረስ ማለትም ፖሊሶችም ተከበቡ ነው ያሉ። ነዋሪዎቹ እንደሚሉት እንዲፈርሱ የተወሰነባቸውና እየፈረሱ ያሉት አብዛኛው ነዋሪ ገንዘብ ከፍሎ የሰራቸው ወደ ሰላሳ ሺህ የሚገመቱ ቤቶች ናቸው። እነዚህ ቤቶች ሲገነቡና ህዝቡ ሲኖር መንግስት ነበር። እንደውም በርካቶቹ ሰነድ ያላቸው ናቸው። እንደተባለው ሕገ ወጥ ቢሆኑ እንኳን እንደ መንግስትነቱ ችግራችንን ተረድቶ ሊያነጋግረን በጋራ መፍትሄ ሊያፈላልግልን ሲገባ እንዴት በክረምት በዚህ ዝናብ በዶዘር እየጠረገ ያስወጣናል ይሆናል ሲሉ ይጠይቃሉ። ይህን በተመለከተ መረጃ እንዲሰጡን አሁን የወረዳ አንድ ተወካይ እንደሆነ የተነገረን አቶ ካሳ ጎደፋዬ ጋር ደውዬ ነበር። እርሳቸው መሆናቸውን ካረጋገጡልኝና ሰላምታ ከተለዋወጥን በኋላ የደወልኩት ከአሜሪካ ድምጽ መሆኑንና ነዋሪዎቹ የሚያነሱትን ጥያቄ ካዳመጡኝ በኋላ አቶ ካሱ ሲመጡ ይደውላል። አቶ ካሱ አይደለም ወንድሙ ነው። አሁን አቶ ካሱ ነኝ ብለውኝ ነበር እኮ። ወንድሙ ነኝ፣ ስልኩ እኔ ጋር ነው ያለው አሁን አቶ ካሱ ጎደፋየን ስሎት ነኝ ብለውኝ ነው። ከዛ በኋላ እንደገና ጥያቄውን ሳቀርብ ወንድሙ ነኝ አሉኝ። ከወረዳ አንድ ኃላፊዎች በተጨማሪ ጉዳዩ ይመለከታቸዋል ያልነውን የመንግስት ባለስልጣናት ለማግኘት ከፍተኛ ጥረት ብናደርግም ስልኮች ባለመስራታቸው ምክንያት ልናገኝ ሳንችል ቀርተናል። በሌላ በኩል የአዲስ አበባ ፖሊስ ኮሚሽን ትናንትናና ከትናንት በስቲያ አገር ውስጥ ለሚገኙ ብዙሃን መገናኛ በላከው መግለጫ በአካባቢው በህገወጥ መንገድ የተገነቡ ግንባታዎችን ለመለየት የወረዳው አስተዳደር ከቀናት በፊት ከአካባቢው ማህበረሰብ ጋር ውይይት ሲያደርግ መቆየቱንና ህጋዊውን ከህገ ወጥ በማጥራትና በማወያየት ሂደት ላይ እያለ ህገ ወጦች ባስነሱት ረብሻ በስፍራው የነበሩ ሁለት የፖሊስ አባላትና የወረዳው ስራ አስፈጻሚ ህይወታቸው ማለፉን አስታውቋል። በተጨማሪም ህብረተሰቡ የሚያቀርበውን ማንኛውንም አይነት ጥያቄ የህግ የበላይነትን ባረጋገጠ በህጋዊ መንገድ በየደረጃው በሚገኙ የመንግስት አካላት የሚፈታ ሆኖ በህገ ወጥነት የሚደረግ ማንኛውም እንቅስቃሴ የህብረተሰቡን ሰላም ለመጠበቅ ህጋዊ እርምጃ እንደሚወስድ ኮሚሽኑ كان.